በዛሬው የቀጠሮ ችሎት ፖሊስ በሶስት መዝገቦች ያደራጀውን የ36 ተጠርጣሪዎች ምርመራ 117 ሰዎች ተገድለው የተገኙበት የጅምላ መቃብር መገኘቱንና 10 ሴቶች መደፈራቸውን ከ17 ሚሊዮን ብር በላይ ግምት ያለው ጉዳት መድረሱንና ተጨማሪ የሰነድና የሰው ማስረጃዎችን ለማሰባሰብ የ14 ቀናት ጊዜ ይሰጠኝ ብለዋል። ጠበቆች በበኩላቸው ፖሊስ ይህን ሰራሁ ይበል እንጂ መስራት አለመስራቱን ፍርድ ቤቱ እንዲያውቅ መዝገቡ ቀርቦ ይመርመር የሚሉና ሌሎች ምላሾችን ሰጥቷል። ከጠበቆች አንዱ የሆኑት ጠበቃ ታደለ ገብረመድህን ተጨማሪ ማብራሪያ ለዲደብሊው ሰጥቷል። የዋስትና ጥያቄም አቅርበናል። ሌሎች መከራከሪያ ነጥቦችንም አቅርበናል። ለምሳሌ አንድ የምርመራ ጉዳይ ሲቀርብ መርማሪ ፖሊስ መጀመሪያ ማቅረብ ያለበት የእያንዳንዱ ድርሻ ተለይቶ ነው መቅረብ ያለበት። በሶስት መዝገቦች የሆኑት የእያንዳንዳቸው ድርሻ ሳይለይ በጥቅል ነው የቀረበው። እና በጥቅል ወንጀል ግላዊ እንደመሆን መጠን ወንጀል የሰረተ መጠየቅ ያለበት እንጂ በአጠቃላይ በግሩፕ መጠየቅ የለበትም የሚል አቅርበናል። ይህም ፍርድ ቤቱ ለቀጣይ ቀጠሮ የእያንዳንዱ ድርሻ ለይተው እንዲያቀርቡ ትእዛዝ ሰጥቶበታል። ሁለተኛው መከራከሪያ ነጥብ ያቀረብ ነው። አኳያዊትን በተመለከተ ወይም ደግሞ የሰብአዊ መብትን በተመለከተ ጥያቄዎች ነበሯቸው። ህፃናትም አሉ ከሁለት አመት እስከ ስምንት አመት ልጆች ህፃናት አሉ። ስለዚህ ላለፈው ሶስት ወር ከአስራ ስምንት ቀናት ተጠርጣሪዎቹ ከቤተሰቦቻቸው ጋርም አልተገናኙም። እነዚህ ህጻናትም ልብስም አልቀየሩም። የለበሱት ልብስ ነው ለብሰው የመጡት በማለት ነው ለፍርድ ቤቱ ያቀረብ ነው እና ፍርድ ቤቱ አሁን ከቤተሰቦቻቸው ጋር እንዲገናኙ ትእዛዝ ሰጥቷል። ሰብአዊ መብታቸውንም እንዲከበርና እንዲጠበቅ የሚል ፍርድ ቤቱ ትእዛዝ ሰጥቷል። ለዚህ የምርመራ መዝገቡም መታየት አለበት የሚል መከራከሪያ ነጥብ ሶስተኛ ያቀርበን ነበር ያ ድርጊት አሁን መርማሪ ፖሊስ እያቀረበ ያለው እስካሁን ድረስ የምርመራ መዝገቡ ይዞ አልቀረበም። እውነት እየተሰራ ነው ወይ? ምርመራ እየተጠራ ነው ወይ? ይሄ ሰራን፣ ቃል ተቀበልን እያል ያሉትን እዛ ከምርመራ ነው የሚታወቀው። ስለዚህ ፖሊስ የሚሰጠው መርማሪ ፖሊስ የሚሰጠውን መጠየቂያ ብቻ እያየ ጊዜ ቀጠር መፈቀድ ስለሌለበት ይሄ መታየት አለበት ብለን አመለከትን። አሁን ለየካቲት ሀያ ዘጠኝ የምርመራ መዝገቡን እንዲመጣ ነው ፍርድ ቤት ትእዛዝ የሰጡ። ፍርድ ቤቱ ግራ ቀኙን ተመልክቶ ፖሊስ የጠየቀውን የ14 ቀናት ጊዜ ትቶ 11 ቀናት ብቻ በመፍቀድ ለየካቲት 292013 ዓ ም ተለዋጭ ቀጠሮ ሰጥቷል። ለዲ ደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።